ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ድጋፍና ትችት ያጀቡት የአውስትሬልያ በጀት 2024 ዋነኛ ትኩረት የኑሮ ውድነትና የዋጋ ግሽበት መሆኑ ተመለከተ። የ2024 በጀት የ93 ቢሊዮን ዶላር ተረፈ ፈሰስ አስመዘገበ። የአውስትሬልያ ቁጥር 1 አንድ የሜዳ ቴኒስ ተጫዋች ከጣሊያን ኦፕን ተሰናበተ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል በጅሮንድ ጂም ቻልመርስ የመንግሥታቸውን የ2024-25 በጀት ለፓርላማ ትናንት ማክሰኞ ግንቦት ስድስት ባቀረቡበት ወቅት ዋነኛ ትኩረታቸው የኑሮ ውድነትና አሻቅቦ ያለው የዋጋ ግሽበት መሆኑን አመላክተዋል። ዶክተር ቻልመርስ በዘንድሮ የፋይናንስ ዓመት የ9.3 ቢሊዮን ዶላርስ ተረፈ ፈሰስ አስመዝግበዋል። ባለፈው ዓመት የ22 ቢሊዮን ዶላርስ ተረፈ ፈሰስ መመዝገቡም ይታወሳል። አውስትራሊያ ውስጥ የበጀት ተረፈ ፈሰስ ከተመዘገበ ከሁለት ዐሠርት ዓመታት በላይ አስቆጥሯል። በጂሮን ቻልመርስ በጀታቸውን ለፓርላማ ባቀረቡበት ወቅት ቅድሚያ ስለሚሰጧቸው ጉዳዮች ሲናገሩ የእኛ ዋነኛ ቀዳሚ ጉዳዮች ለኑሮ ውድነት እገዛ ማድረግ፣ ለአውስትራሊያውያን ተጨማሪ ቤቶችን መገንባት፣ በአውስትራሊያ የተሠራ ክህሎቶችና ዩኒቨርሲቲዎች ላይ መዋለ ንዋዮችን በማፍሰስ ውጥኖችን ወደ እውነታ መቀየር፣ ሜዲኬርን ማጠንከር የክብካቤ ምጣኔ ሀብትንና ሌላ ተረፈ ፈሰስን በማስገኘት የዋጋ ግሽብትን ለመከላከል የሚያስችል ኃላፊነት የተሞላው የምጣኔ ሀብት አስተዳደር ናቸው ብለዋል። ገለልተኛና የጸረ ቤት ውስጥ ጥቃት አንቂዎች የዘንድሮው የፌዴራል መንግሥቱ በጀት የቤት ውስጥ ጥቃትን ለመግታት የሚያስችል በቂ በጀት አልተመደበም በሚል ትችታቸውን እየሰነዘሩ ነው። የፌዴራል መንግሥቱ ትናንት ማክሰኞ ግንቦት ስድስት ይፋ ባደረገው ዓመታዊ በጀቱ በቤት ውስጥ ጥቃት ሳቢያ ቤታቸውን ለቀው ለሚወጡ ሰለባዎች ፕሮግራም መደጎሚያ የሚውል 925.2 ሚሊዮን ዶላርስ መድቧል። ይኸው ድጎማ በጥቃት ሳቢያ ቤታቸውን ለቀው ለሚወጡ ሴቶች የሚሰጠውን የ500 ዶላር ድጎማ ያካተተ ነው። ከዚህም በተጨማሪ 6.5 ሚሊዮን እድሜያቸው ለአካለ መጠን ያልደረሰ ወጣቶች ከዕድሜያቸው ጋር አግባብነት የሌላቸውን ቪዲዮዎች እንዳይመለከቱ ለማገድ ለኦንላይን የዕድሜ ማራገጫና በከፍተኛ ትምህርት ተቋማት የሚደርሱ ጾታ ተኮር ጥቃቶችን ለመቋቋሚያ የሚውል ተመድቧል። በታካይነትም አንድ ቢሊዮን ዶላር ከቤት ውስጥ ጥቃት ሸሽተው ለሚወጡ አስቸኳይ ቀውስና የመሻገሪያ መጠለያ እንዲውል ተመድቧል። ይሁንና የግል የምክር ቤት አባሏ ዘዊ ዳንኤል ድጎማው በቂ እንዳልሆነ ሲናገሩ ማለፊያ የሴቶች ደህንነት፣ የቤት ውስጥ ጥቃትን አገር አቀፍ ቀውስ ብሎ ከመጥራት ባሻገር ጠቅላይ ሚኒስትሩ ተገቢውን እርምጃ መውሰድ አልቻሉም። ለግንባር መስመር ሰራተኞች ተጨማሪ ድጎማ የለም። ለህግ እርዳታ በቂ ድጎማ ስለሌለ ሴቶች በየሳምንቱ አገልግሎት ሳያገኙ እየተመለሱ ነው። ይህ ሴቶች በፍርድ ቤት ተገቢውን ድጋፍ እንዲያገኙ ቁልፍ አገልግሎት ነው ብለዋል። የረድኤት ሠራተኞችም በበኩላቸው በጀቱ በእጅጉ እርዳታ ለሚሽቱ በቂ ድጎማ አላደረገም ብለዋል። ይሁንና በመንግሥት በኩል በጀቱ የኑሮ ውድነት በጀት ነው፣ ለሁሉም አውስትራሊያውያን ግብር ከፈላ ከማይመለከታቸው በስተቀር ላሉት ሁሉ የግብር ቅናሽን የሚያደርግ ለሁሉም አውስትራሊያውያን የኤሌክትሪክ ወጪ መሸፈኛ የሚውል 300 ዶላር የሚደጉም ነው ሲል በማሞካሸት ገልጧል። ሆኖም የግሪንስ ፓርቲ መሪ አደንባንድ የፌዴራል መንግሥቱ ተከራዮችንና የመጀመሪያ ጊዜ ቤት ገዢዎችን ወይም ዝቅተኛ ገበያ ያላቸውን በወጉ የደጎመ አይደለም ሲሉ ተችተዋል። በመንግሥት በኩል ባለፈው ሴፕቴምበር ከመደበው የ15 ፐርሰንት ድጎማ በተጨማሪ ለአምስት ዓመታት የሚውል አንድ ነጥብ ዘጠኝ ቢሊዮን ዶላርስ የኪራይ ድጎማ በማድረግ በ10 ፐርሰንት ከፍ እንዲል አድርጓል። ይህም ማለት አንድ ወይም ሁለት ልጆች ያላቸው ላጤ ወላጆች ወይም ጥንዶች በየአስራ አራት ቀናቱ ሰባ ዶላርስ ተጨማሪ ክፍያ ያገኛሉ። ይህ በእንዲህ እንዳለም የፌዴራል መንግሥቱ 469 ሚሊዮን ዶላርስ ለብሔራዊ የአካል ጉዳተኞች ኢንሹራንስ ፕሮግራም ድጎማ በበጀቱ አካቷል። በጅሮንድ ጂም ቻልመርስ የግማሽ ቢሊዮን ያህል ዶላር በጀት መደበው 600 ሺህ አውስትራሊያውያንን የፕሮግራሙ ተጠቃሚ እንደሚያደርግ አመላክተዋል። የፋይናንስ ሚኒስትር ካቲ ጋልሃር በፊ ናቸው እኛ የብሔራዊ አካል ጉዳተኞች ኢንሹራንስ እቅድ ስኬታማ እንዲሆን እንሻለን። ሰዎች የተገቢውን ድጋፍ እንዲያገኙ እንፈልጋለን። ስርዓቱም ለሁሉም በተሻለ ሁኔታ እንዲሠራ እንወዳለን። ይሁንና በአሁኑ ወቅት እየሄደ ባለው ሁኔታ እንዲሄድ አንሻም። ይህ በጀት ለብሔራዊ አካል ጉዳተኞች ኢንሹራንስ እቅድ በጣሙን ጠቃሚ ነው። እቅዱ እንደምን ግብር ላይ እንዳለና ሌሎች ሥራዎችም እንዲሁ እየተከወኑ ነው። ይሁንና የዋጋ ግሽበት አገዳደባችን የብሔራዊ አካል ጉዳተኞች ኢንሹራንስ እቅድን በቅጡ ለማስተካከል ቁልፍ ጉዳይ ነው ብለዋለን። የአውስትሬልያ የሜዳ ቴኒስ ቁጥር አንድ ተጫዋች አሌክስ ዴመኖር ከጣሊያን ኦፕን ተረትቶ ተሰናብቷል። ዴመኖር ለሽንፈት የበቃው ከዓለም በሜዳ ቴኒስ ስምንተኛ ደረጃ ላይ በሚገኘው ግሪካዊ ስቴፋኖስ ሲትሲፕስ ስድስት አንድ ስድስት ሁለት በሆነ ውጤት በ59 ደቂቃ ውስጥ በመረታቱ ነው። በዚሁ ወደ ውጭ ምንዛሪ የተመናመራለን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር ከ76 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርዝ ፀሐያማ ሆኖ ይውላል። ዝቅተኛ 13፣ ከፍተኛ 27። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 22። ሜልበርን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 8፣ ከፍተኛ 18። ሆባርት ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 19። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 4፣ ከፍተኛ 19። ሲድኒ በከፊል ደመናማ ይሆናል ዝቅተኛ 12 ከፍተኛ 22 ብሪስበን ብራ ይሆናል ዝቅተኛ 17 ከፍተኛ 24 ዳርዊን በአብዛኛው ፀሐያማ ሆኖ ይውላል ዝቅተኛ 24 ከፍተኛ 34 አዲስ አበባ ያካፋል ዝቅተኛ 14 ከፍተኛ 26 ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናስማለን ድጋፍና ትችት ያጀቡት የአውስትሬልያ በጀት 2024 ዋነኛ ትኩረት የኑሮ ውድነትና የዋጋ ግሽበት መሆኑ ተመለከተ። የ2024 በጀት የ9.3 ቢሊዮን ዶላር ተረፈ ፈሰስ አስመዘገበ። የአውስትራሊያ ቁጥር 1 አንድ የሜዳ ቴኒስ ተጫዋች ከጣሊያን ኦፕን ተሰናበተ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።